በኢትዮጵያ ውስጥ ያለው የፖለቲካ አለመረጋጋትን ተከትሎ ባለፈው ሳምንት መንግስት ለሁለተኛ ጊዜ የአስቸኳይ ጊዜ አዋጅ አውጀዋል። የአዋጁ አስፈላጊነት ከዜጎች አልፎ በዓለም አቀፍ ማህበረሰቡ ላይም ጥያቄ መፍጠሩን ዘገባዎች ያመለክታሉ። በትላንትናው ዕለትም የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ወርቅኔ ገበየው ስለ አዋጁ አስፈላጊነት መቀመጫቸውን አዲስ አበባ ላደረጉት የውጭ ዲፕሎማቶች ገለጻ አድርገዋል። በገለጻቸውም የጸጥታ ስጋት እንደሌለ ሆኖም መንግስት አዋጁን የደነግገው በመደበኛ የህግ አስከባሪ አካላት አማካኝነት ያለውን አለመረጋጋት መቆጣጠር ስላልተቻለ ነው ሲሉ ተናግረዋል። የህግ ባለሙያውና ጠበቃ አቶ ተማም አባቡልኩ ሚኒስትሩ የጸጥታ ስጋት የለም ማለታቸው የአስቸኳይ ጊዜ አዋጁ ሲደነገግ በአገሪቱ አለመረጋጋት ስላለ ነው ከተባለው ጋር የሚጣረስ ነው ይላሉ። እርስ በእርሱ የሚቃረን ውሸት በሆኑ እኮ የምታየው ይሄ ነው። አንድ ነገር ልንገርህ። እኔ እንደው በኢትዮጵያ ታሪክ በጣም አሳዛኝ ጉዳይ ነው ብዬ የምናገረው የህዝብን ህዝብን አብሮነት የሚያናጋ ነገር ነው ብሎ ነው የሚሉት። ምንድን ነው የህዝብን አብሮነት የሚያናጋ ነገር ነው ብለህ የምትለው? ከሱማሌ ክልል ስድስት መቶ ሺህ የኦሮሞ ህዝብ ሲፈናቀል አስቸኳይ ጊዜ አዋጅ ታውጇል? አልታወጀም። ይህ እኮ የሚያሳዝንህ የሚያሳፍርህም ነው። በኢትዮጵያ ኮንቴክስት ኢትዮጵያዊ አይደለም ኦሮሞ እና ምንድን ነው እዚህ ጋር መነጋገር ያለብን የሚመስልህ? ወርቅን አሁን በቀደም ሲያወራ ሰምተኸው ከሆነ ሰላም አለ አለ። ሰላም ካለ የሚያሰጋ ሰላም ካለ ሰላም ካለ አስቸኳይ ጊዜ አዋጅ እኳ አታወጅም። አስቸኳይ ጊዜ አዋጅ የሚታወጀው በመደበኛ የፖሊስ አሰራር፣ የፍርድ ቤት አሰራር የማይቀለበስ ነገር ሲኖር ነው። አዋጁ ስለታወጀበት ምክንያት ዶክተር ወርቅነህ ስለሰጡት ገለጻ የዶችቬሌ ተከታታዮች አስተያየቶቻቸውን ገልጸዋል። ወርቁ ፈረዳ የሚል የፌስቡክ ስም የያዘው ግለሰብ ሚኒስትሩ ያሉትን በመደገፍ አገሪቱ ላይ ያለው የፖለቲካ ቀውስ አስቸጋሪ ከሆነ አዋጁ ትክክል ነው ካለ በኋላ ስርአት መንግስቱ ይሆናል ብሎ ያመነበትን አዋጅ እንደ ህገ መንግስቱ የማወጅ መብት አለው ጣጣ የለውም ስልም አስተያየቱን አስፍረዋል። ነቢዩ ንጉሴ በተቃራኒ ሚኒስትሩ ያሉትን እርስ በርስ ይጋጫል፣ ምክንያቱም በአንድ መልክ የጸጥታ ችግር የለም እየተባለ አለመረጋጋቱን በመደበኛው የህግ አስከባሪ መቆጣጠር ስላልተቻለ ነው በማለታቸው ነው ይላል። አስተያየቶቻቸውም በድምፅ የላኩልንም አሉ። ዳባየው የሰጠው ምላሽ ታጋቢም አይደለም እውነተኛ ያለው የፖለቲካ ማዳሩ እንዲሰፋ አይሰጥም። ዶክተር ወርቅነህ ገበየሁ የተናገሩትን ሰምተናል። በአጠቃላይ ነገሩ ሁሉ ከፍርሃት ነው። ቢፈሩ ደግሞ አይደንቅንም። ከአስተያየት ሰጪዎች መካከል የኢትዮጵያ መንግስት የወሰደው እርምጃ ከፍርሃት የመነጨ ነው የሚሉም አሉ። የህግ ባለሙያው አቶ ተማም አባቡልኩም ተመሳሳይ አስተያየት ሰጥቶናል። ይህ የሚያሳይ ምንድን ነው የሚሆነው ህዋት ኢህአዴ ህዝቡን ፈርቷል። ባይደወይ ከዚህ በፊት በተደጋጋሚ እንደምንናገረው የህዝብ መብት ከተከበረ የዛኛው ወገን የበላይነት ቀጥ ካላለ ህዝብ መብት አይከበርም። ባይዘ አንደኛው ነገር ደግሞ አስተማማኝ ሰላም የሚከበረው የህግ የበላይነት ሲኖር ነው። ይሄኛው ጸጥታ ነው የሚባለው፣ ሰላም አይባልም። ሰውን በማዳፈን የምታስቀምጡ። ስለዚህ አሁን ምንድን ነው የለመዱ ጸጥ ጭ አድርጎ ያው የመግዛቱ መንገድ ስለሆነ ያ መልሶ ለመፍጠር ነው። አሁን የእርቅን ንግግርም ኮ ያን ነው የሚነግርህ ሰላም አለ ይላል እሱ። ሌሎቹ ደግሞ አስቸኳይ ጊዜ አዋጅ ያውጃሉ። ይሄ ማለት ምንድን አብሮ የሚሄድ ነገር አይደለም። ሰላም ካለ የሚያሰጋ ፀጥታ ሁኔታ ከሌለ አስቸኳይ ጊዜ አዋጅ ለምን ታወጀ? ሁለተኛ አስቸኳይ ጊዜ አዋጅ ደግሞ መታወጅ ከነበረበት የህዝብን አብሮነት የሚያናገር የተወሰነ የህብረተሰብ ክፍል ነው ማለት ነው። በዚህ መንግስት የሚጠበቀው የተወሰኑ ሰዎች ተነኩ ተብሎ ከታወጀ ማለት ነው። ስድስት መቶ ሺ የኦሮሞ ህዝብ ማንማር የሚባል እኮ ሀገር የጄኖሳይድ ነው የተባሉ ከዛ ያነሰሱ ተፈናቅሎ ነው ከአንድ ሀገር ወደ አንድ ሀገር። እኛ ሀገር ግን ስድስት መቶ ሺ የኦሮሞ ህዝብ ሲፈናቀል የህዝብን አብሮነት የጎዳ ነገር የለም ተብሎ ከሆነ እንግዲህ ምናልባት የምንጠረጥረው ነገር አለ። ስለዚህ ያ ያ ከሆነ ለጥቂት ወገዶች ተብሎ ደግሞ ያስቸኳይ ጊዜ የሚታወጅ ከሆነ እኮ ኖርማሌ እኛ ኢትዮጵያዊ አይደለንም ማለት ነው። ዞሮ ዞሮ ከዚህ ቀደም ባልታየ መልኩ መቀመጫቸውን በአዲስ አበባ ያደረጉት ኤምባሲዎችን ጨምሮ የተለያዩ አገራት የውጭ ጉዳይ ቢሮዎች አዋጁን በተመለከተ የተሰማቸውን ስጋት እየገለጹ ነው። ለምሳሌ የጀርመን የውጭ ጉዳይ ቢሮ ትናንት ባወጣው መግለጫ አዋጁ በሲቪል መብቶች ላይ ተጽዕኖ እንዳለው ገልጸዋል። የዩናይትድ ስቴትስ ኤምባሲም ቅዳሜ ባወጣው መግለጫ የኢትዮጵያ መንግስት የወሰደው ውሳኔ መሰረታዊ መብቶችን በተለይም ሀሳብን በነፃ የመግለጽና የመሰብሰብ መብቶችን ስለሚገድብ አጥብቆ እንደሚቃወም ገልጸዋል። የኢትዮጵያ መንግስት በአሜሪካ ኤምባሲ መግለጫ ደስተኛ ስላልሆነ በኢትዮጵያ የአሜሪካ አምባሳደር ማብራሪያ እንዲሰጡ መጠየቁን ሪፖርተር ጋዜጣ ዘግቧል።